ኢትዮጵያ ውስጥ ባለፉት አስር ቀናት ውስጥ በየቀኑ ከአስራ ሁለት ሰዎች በኮቪድ-19 ሳቢያ ለሕልፈት መዳረጋቸው ተገለጸ። ለመጪው አገር አቀፍ ምርጫ መደረግ ባለባቸው ጥንቃቄዎች ላይም መስሪያ ቤታቸው እየሰራ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ለዚህም ፀሐይ ዳምጠው በኢትዮጵያ ኮቪድ-19 በፍጥነት እየጨመረ መምጣቱ ያሳሰበ መሆኑን የጤና ሚኒስቴር አስታውቋል። ከቅርብ ጊዜ ወዲህ የኮሮና ቫይረስ ስርጭት መጨመሩን የገለጹት የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በየቀኑ የሚደረገው ምርመራ ውጤት በአማካይ ከ ስድስት ሺህ ሰዎች ስምንት መቶዎቹ ለቫይረሱ መጋለጣቸውን እንደ ማሳያ አመልክቷል። ከፍተኛ ቁጥር የሚያስተናግዱ ማህበራዊ እንደ ለቅሶ፣ ሀዘን፣ ሰርግ፣ ሌሎች ማህበራዊ ስብስቦች በብዛት እየተከናወኑ ነው። አገልግሎት ሰጪ ተቋማቶቻችን ስንመለከት በተለይ ምግብ ቤቶች፣ ካፍቴሪያ፣ መዝናኛ ቦታዎች፣ ትራንስፖርት ቦታዎችም እንደዚሁ በጣም የተጨናነቁና ከፍተኛ ቁጥር የሚያሳትፉ ደግሞ የተለያዩ የአደባባይ በዓላት፣ ሰልፎች፣ ስፖርት ክንውኖች፣ የሙዚቃ ኮንሰርቶችም እየተካሄዱ ነው። በቂ ጥንቃቄ ሳይደረግባቸው ማለት ነው። እነዚህ ነገሮች መካሄድ እንዴት እንደሚገባቸው የተቀመጡ መመሪያዎች ቢኖሩም እነዚህም ባላም ማከል መልኩ እየተካሄዱ ይገኛሉ። ስለዚህ እንግዲህ እንደ ሀገር በጣም ልናስብበት የሚገባን ወቅት ላይ ነው ያለ ነው። ከገባንበት ትልቅ ችግርን በአፋጣኝ ለመውጣት የአፍና የአፍንጫ መሸፈኛ የሚያደርጉ ሰዎች በሀገር አቀፍ ደረጃ 35 ከመቶ ብቻ መሆናቸውን ዶክተር ሊያ ተናግሯል። ሁሉም በላይ በተለይ የማስክ አጠቃቀም ሽፋን በፍጥነት መጨመርና ማሳደግ ያስፈልጋል። ቀላሉ አሁንም በእጃችን ያለው መሳሪያ ማስክ ማድረግ ነው። ሌሎች እንቅስቃሴዎቻችን እያደረግን በሁሉም ተቋም ሰራተኞችም ሆነ ተገልጋዮች ማስክ እንዲያደርጉ ማበረታታት ማስገደድም ይገባል። ይሄ ደግሞ በራሱ በባለቤትነት ሁላችንም ማድረግ የሚገባን ሆኖ እያለም በተጨማሪ ግን የህግ አስከባሪ አካልም ያለ ማስክ የሚንቀሳቀሱ ሰዎችን እንዲጠቀሙ መምከርና ማስገደድ ያስፈልጋል። ሆቴሎች፣ ካፌዎች፣ ምግብ ቤቶች፣ መዝናኛ ስፍራዎች፣ ትራንስፖርት ሰጪ አካላት፣ የእምነት ተቋማት፣ ሌሎችም ማህበራዊ ተቋማትም ኃላፊነትን በተሞላ መልኩ የሚያደርጉትን እንቅስቃሴ ማከናወን እና ማስገንት ጊዜን መጠቀምን እንደ ግዴታ ማድረግ ያስፈልጋል። እንደዚሁም ከተቀመጠው መመሪያ ውጭ የሚደረጉ መሰባሰቦችም መደረግ የለባቸውም። ይህንን እንግዲህ ቁጥጥር የማድረግ ና ህግ ማስከበር ስራውም በሁሉም አካላት መጠናከር ይኖርበታል። እንደ ጤና በተሰጠን ስልጣን ላይ ጤናና ጤና ነክ ተቋማትን መቆጣጠር ስለምንችል የጀመርናቸው የተለያዩ ስራዎች አሉ። በተለያየ ክልሎች ጤና ተቋማት እና እንደዚሁም ጤና ነክ የምንላቸው እንደ ሆቴል፣ ሬስቶራንቶች፣ ሉካንዳዎች የመሳሰሉትን የቁጥጥር ስራ በማድረግ አንዳንድ ቦታዎች ላይ ጥቅቅ የመስጠት አንዳንድ ቦታዎች ላይ የመዝጋትን ስራ ጀምረናል። ነገር ግን እነዚህ ጥቂት ተቋማት ናቸው፣ እኛ ልንቆጣጠራቸው የምንችለው። ሁሉም የጸጥታ አካላት፣ ትራፊክ ፖሊሶች፣ ሌሎችም ህግ አስከባሪዎች ይሄንን የመከታተልና በተለይ ህዝቡን የመጠየቅና የማስገደድ ስራ ካደረግን ተቀባይነት ኖሮት የሚሰራ ስለሆነ ሁሉም የድርሻው እንዲወጣ በዚህ አጋጣሚም ጥሬን በድጋሚ ማቅረብ እወዳለሁ። የጽኑ ህሙማን ቁጥር ማሻቀቡና ሀገሪቷ ያሏት ሰው ሰራሽ የመተንፈሻ እገዛ መሳሪያዎች ወይም ቬንትሌተሮች ሁሉም መያዛቸውን ሚኒስትሯ ጠቁሞ ቤታቸው ውስጥ የሚቆዩ ታማሚዎች በጣም ሳይበረታባቸው ወደ ሕክምና ተቋም እንዲሄዱ አሳስቧል። የጽኑ ታካሚዎች ቁጥር እየጨመረ የመጣበት ምክንያት በቤት ውስጥ የሚቆዩ ታማሚዎቻችን በሽታው እስከሚባባስ ድረስ ወደ ሆስፒታል ያለመሄድ ሁኔታዎችም እየተፈጠሩ እንደሆነ ተገንዝበናል። እንደሚታወቀው የህመም ምልክት የሌላቸውና መጠነኛ ብቻ የህመም ምልክት ያላቸው ታማሚዎች በቤታቸው ራሳቸውን ለይተው እንዲቆዩ፣ እንደዚሁም የአንድ በሚደረግበት ሰዓት በተቻለ መጠን የስልክ ክትትል እንዲደረግ ረግ ለማድረግ እየተሞከረ ነው። እዛ ላይ በእኛም በኩል እንደ ጤናው ዘርፍ በኩልም ቤት ውስጥ ያሉትን ታማሚዎች ክትትል ማጠናከር እንደሚያስፈልግ አይተን ለማጠናከር የተጀመሩ ስራዎች ቢኖሩም አንዱ የተለየነው ነገር ህመሞች እስኪባባሱ ድረስ እና አንዳንድ ጊዜም በቤት ውስጥ ሕክምና የሚሰጡ ባለሙያዎች በቤት ውስጥ ሕክምና መስጠታቸው በጣም የሚበረታታ ሆነው በቤት ውስጥ ግን እስከ ኦክሲጅን የመስጠት ድረስ እያቆዩ መሆኑን መገንዘብ ችለናል። ቤት ውስጥ እስከ ኦክሲጅን የሚፈልግበት ደረጃ ማንም ታካሚ ከደረሰ ጤና ተቋም ውስጥ መሄድ እንዳለባቸው ማህበረሰቡ ይህንን ሊገነዘብ እና በቤት ውስጥ ኦክሲጅን መውሰድ እንደሌለባቸው አውቀው ወደ ሕክምና ማዕከላት እንዲሄዱ ማሳ ለማሳሰብ እንወዳለን። በኮቪድ-19 መከላከያ ና መቆጣጠሪያ መመሪያ ላይ በሰፈረው መሰረት ከሌሎች ሀገሮች የሚገቡ ሰዎች ለሰባት ቀናት ራሳቸውን ለይቶ ማቆየት ግዴታ መሆኑን አስታውሷል። በስድስተኛው ሀገር አቀፍ ምርጫ ዝግጅትና እንቅስቃሴ ላይ ሊከሰት የሚችለውን የቫይረሱን ስርጭት ለመከላከል ጤና ሚኒስቴር እየሰራ እንደሆነ ዶክተር ሊያ ተናግሯል። የኮቪድ መከላከል መመሪያን ተሞርኩዞ የምርጫ ሂደቱ ደግሞ የሚመራበት በኮቪድ ጥንቃቄዎችን ሰልፍ እንዲደረግ የሚመራበት የራሱ የሆነ መመሪያ እንደሚኖረው በተገለጸው መሰረት ያ በጋራ የምርጫ ቦርድንም የጤና ቴክኒካል ድጋፍም እየሰጠ ያንን ዝርዝር እየተሰራ ነው። ስለዚህ እሱ እንግዲህ በተቻለ አቅም የሚደረጉ መሰባሰቦችም ሆነ የምርጫው ሂደት በአጠቃላይ ከማስክም ከሌሎችም ጥንቃቄዎች አኳያ ያንን ማማከለ መልኩ እንዲደረግ የሚያስቀምጥ ይሆናል መመሪያው መመሪያውም ኦልሞስት አልቋል። በቅርቡም ከምርጫ ቦርድ ጋር እሱን የምናሳውቅ ይሆናል ዝርዝሩን። ነገር ግን ያንን አማክሎ የምርጫ ሂደቱ እንዲሄድ እኛም በጋራ እየሰራንበት መሆኑን መግለጽ ወዳለሁ። የቫይረሱን ስርጭት ለመቀነስ ሁሉም ሰው ከቤቱ ሲወጣ የአፍና የአፍንጫ መሸፈኛ ማድረግ ግዴታ እንደሆነ ተገልጿል። የዛሬው መረጃ ሳይጨምር ኢትዮጵያ ውስጥ በኮቪድ-19 ምክንያት 2391 ሰው ሞቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።